ሰላም፣ ጤና ይስጥልን። የተከበራችሁ አድማጮች ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለየት ያለን ሰው ማጥቃት ይወዳሉ እና በትምህርት ቤቶቹ ሴፍ የሆኑ ሲባል እነዚህ ልጆች፣ አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፈው ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ ትንሽ የመረጋጋት ነገር ይኖራቸው በፔንሲልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበር ዶክተር ቢኒያም ገሰሰ ናቸው። በምሽቱ በሰፈር ጉልቤ ብለን ስለምንጠራቸው ሰዎችና በዚያ ተጠቂ ስለሆኑ ወጣቶች የሚያጋሩን ነገር አላቸው። ቆየት ብሎ ይቀርባል። ሌሎች መሰናዶዎችም ይዘናል። ኤደን ገረማ የምሽቱን መሰናዶው በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ጋዜጠኛ ፍሬህይወት ታምሩ ፍሬ ህይወት በሚል ስያሜ የተሰራውና በራሷ ታሪክ ላይ የሚያጠነጥነው አጭር ፊልሟ በአውስትሬሊያ በሚገኘው ዓለም አቀፉ ፎከስ ኦን አብሊቲ የአጭር ፊልሞች ፌስቲቫል ላይ አሸናፊ ሆኗል። ፍሬ ህይወት ከአስር ዓመት በፊት በደረሰባት የመኪና አደጋ የተነሳ የቀኝ እግሯን አጥታለች። ከጊዜ በኋላም ደግሞ ባገኘችው ሰው ሰራሽ እግር የዕለት ተዕለት ኑሯዋን የቀጠለች ሲሆን ጉዳቷ ሳይበግራትም ለብዙዎች መነቃቃትን ለመፍጠር እየታተረች የምትገኝ ወጣት ጋዜጠኛ ናት። ፌስቲቫሉን እንግዲህ በምትወዳደርበት ወቅት ከአሜሪካ ድምጽ ከጋቢና ቪ ጋር ቆይታ አድርጋ ነበር። አስቀድመን የምናልፈው ወደዛ ነው። በጣም ነው የማመሰግነው ፍሬ ህይወት፣ እስቲ ሙሉ ስምሽን ራስሽን ማንነትሽን አስተዋውቂልኝ። እሺ፣ ፍሬ ህይወት እባላለሁ። በሙያዬ ጋዜጠኛና የክብርና ግንባታ አሰልጣኝ ነኝ። ጋዜጠኝነት ኦቢኤም ላይ የዜና አንባቢነት ፕሮግራም አዘጋጅ ነበርኩኝ። ከሁለት ሺህ አስር ዓመተ ምህረት በኋላ ደግሞ ከጓደኞች ጋር በመሆን ሚሎ መልጅ ሚዲያ ፕሮዳክሽን ከፍተን አሁን በግል ነው እየሰራን የምንገኘው እና አሁን የተለያየ ኦቢኤም ላይ የተለያዩ ቴሌቪዥን ጣቢያዎችን ላይ የአየር ሰዓት እየወሰደን የበዓል ፕሮግራሞችን እንሰራለን። እንዲሁም ደግሞ ሎኬቶች፣ ማስታወቂያዎችና ዶክመንተሪዎችን ከልጫ ላይ እንገኛለን። እሺ፣ በጣም ነው የማመሰግነው። ሰሞኑን ደግሞ አንድ የሰራሹ አጭር ፊልም ለውድድር ቀርቧል። እስቲ የፊልሙ ርዕስ ምንድን ነው? መጀመሪያ ለመስራት መነሻ የሆነው ነገር ምንድን ነው? ለፊልሙ መነሻ የሆነው በህይወት አጋጣሚ፣ በህይወት ላይ የተከሰጠ አንድ አደጋ ነበረ። የዛሬ ዘጠኝ አመት ገጠማ የመኪና አደጋ አጋጥሚ በቀኝ እግሬ ላይ ከፍተኛ ጉዳት ደርሶ የቀኝ እግሬ ተቆርጦ በፕሮስቴቲክ ወይም ደግሞ በአርቴፊሻል ነው የምንቀሳቀሰው። ነገር ግን ከዛ በኋላ አካል የጎደለ ብዬ ከስራዬም አልቀረሁም፣ ከማድረጋቸው ነገሮችም አልቀረሁም። ወደፊት ወደቼ ስራዬን በመስራት እንዲሁም ደግሞ ጎን ለጎን ደግሞ ማህበረሰቡን በማስተማር የትራፊክ አደጋ ላይና በተለይ በተፈጥሮም ሆነ በሰው ሰራሽ አካል ጋር ደርሶባቸው አልችልም ብለው የተቀመጡ ወይ ደግሞ ቤተሰብ አትችልም ወይ ደግሞ ሰው ምን ይለኛል በሚል ቤት ውስጥ የቀሩ ሴቶች፣ ወጣቶች እንዲሁ አዛውንቶችም አሉ ና መስራት እንደሚችሉ ምንም ያልተመቻቸው ሁኔታ ቢኖር እንኳን ይቻሉትን ወ መስራት እንደሚችሉ ለማሳየት የተለያዩ መድረኮች ላይ የተገኘ ልምድም በማካፈል የተለያዩ ስልጠናችንን እንፈቃለ ማለት ነው። እና ከዛሬ አንድ አምስት አመት ተጀማ ይሆነዋል አደጋው ተፈጥሮ አይሲአርሲ ዓለም አቀፉ የቀይ መስቀል ማህበር ፕሮስቴቲኩን ማስተራዊ ሸሻሪ ሶታ ይባላል። በአይሲአርሲ ድጋፍ ነው ፕሮስቴቲክ ለሰዎች አካልም የእጅና የእግር አካል ድጋፍ የሚሰራ ድርጅት ነው። እዛ ነበር ጫማውን ማሰራው የነበረው እና እንደ አጋጣሚ አይታረሲ አጉዳት ደርሶበት ይህን በመጠቀም ዳግም ወደ ስራው ተመልሶ ለሌሎች አርያ መሆን እንችል ሰው ብለው ሲጠይቋቸው እኔን ጠቅሟቸው እና ከኬንያ ክሩ ልከው በእኔ ዙሪያ የሁለት ደቂቃ ከምናምን ዶክመንተሪ ዶክመንተሪ ሰርተው አልሳርፊ ትዊተር ገጹ ላይ ለቆ እንደ ፕሮሞሽን ሲጠቀምበት ነበረ። እንደና አስተማሪያ አሁን ይህኛው ውድድር ደግሞ ደሱ ትመጣለሽ ፎከስ ኦን አብሊቲ ኢንተርናሽናል ፊልም ፌስቲቫል ነው። አካል ጉዳተኞች ላይ ትኩረቱን ያደረገ አጭር ዶክመንተሪ ፊልም ውድድር ነው። አስተማሪ ሊሆን የሚችል አካል ጉዳተኛው ዳግም አገግሞ ለሰዎች ትምህርት የሚሆን ስቶሪ ያለው ዶክመንተሪ እና ያንን የአይን ታሪክ ገንጭቦታሉ በሚል በሚል የሚወዳደርበ በየአመቱ የሚዘጋጅ ነው። አውስትራሊያ ሀገር ላይ የሚዘጋጀው አለም አቀፍ ነው። በዛ ውስጥ ላይ እንግዲህ ይህን ዶክመንታሪ ልኬ እች ሆኖ ከማን የህዝብ ድምፅ ደግሞ ሲሰጡበት ነበርና ሊሆን ይቻለው በዛ ዙሪያ ነው። ፊልሙን መጀመሪያ በአይሲአርሲ ፈንድ ራስሽ ነሽ የሰራሽው ወይስ አይሲአርሲ ነው ባለቤትነቱን የያዘው? አይሲአርሲ ናቸው። ለንደን አይነት ነገር የሚጠቀም ነውና ለአስተማሪ ነት እንዲሆን ብለው ከኒ ነው ፈቃድ ነው ስለው ስቶሪ ላይ እንዲሰራ የጠያየቁኝ ማለት ነው። أنا <applause> يجب ከለመድሽው መንገድ ሲወጣ እንደው ዝም ብሎ ያሰብነውም ነገር ሲጓደል በተፈጥሮ የሰው ልጅ ይበሳጫል፣ ያዝናል፣ ተስፋ የመቁረጥ ሁኔታ ውስጥም ይገባል። አንቺ ግን በፍጥነት ተነስተሽ ፊልምሽም ላይ እንዳየሁት ጉዳቱንም እየታከምሽ እንዴት ነው ወደ ስራ የምመለሰው እያልኩ አስብ ነበረ ብለሻል ና እንደዚህ አይነት ጥንካሬ ወይም የህይወት አመለካከትን ልታዳብር የቻልሹ ከምን መነጨ ነው? አመለካከት ያዳበርኩት ከልጅነት ታድግ ለስራ በጣም ትኩረት ተደረጌ ተደረጊን ያደረኩት ያለ እሷ መቀመጥ እንደሌለብኝ፣ በተለይ እናቴ በዚህ ላይ ተስኖ አሳድራብኛለን። ምክንያቱም እሷ የቤት እመቤት ናት፣ አባቴ ነው የሚንከባከባት። በጣም ጥሩ የቤት እመቤት ናት፣ ለብዙቿም ለባሏም። ግን ያው ስትመክረን አንድ ብርም ቢሆን ገቢ ሳይኖራችሁ ትዳር እንዳትሉ ትለን ነበረ። ሴት ልጅ የራሷ የሆነ ገቢ በጣም የምትገባበት የራሷ ነገር ሊኖራት ይገባል እያለችን ያሳደገችን እና ያን እያሰብን የሚያደግ ነው። ሁሉም እንዳፋታችሁ እንዳይመስላችሁ ትለን ነበረ እንጂ መስላችሁ ያለ ስራ እንዳታገቡ ትለን ነበር። እና ያለ ስራ መቀመጥ አሉብን። ተማሪ ሆኜ ነው የጀመርኩት እንቅስቃሴ አርት ውስጥ ሙዚቃም ሰራ ነበረ። የቴሌቪዥን ድራማዎችን ሰራ ነበር። ተማሪ ሆኜ እንደገና ሸገር ኤፍ ኤም ላይ የሬዲዮ ጀርሳቶች ስን ከጓደኞቼ ጋር ሸገር ኤፍ ኤም ላይ የሬዲዮ ጋዜጠኛ ሆኜ ሰዎች አለ እንዴት የሚለው ነገር ነው። በቃ እቤት ቀረው ወይስ ምንድን ነው ቀጣይ ህይወቱ እንዴት ነው ሊሆን ይችለው የሚለውን ነበር ማሰብ የነበረውና መመለስ አልችልም። ባዝንም ባልቅስም ልተካውም አልችለው ነገር ስለሆነ ይህን ነገር አለስቴ ነገ ደግሞ ህይወቴን ቀና ማድረግ እችላለሁ፣ ቤተሰቦቼንም በዚህ ላበረታቸው እችላለሁ በሚል ነው ከስራይ እንደማልቀል ታቅ ነው የበረታሁት ማለት ነው። ከበፊት ጀምሮ ከአካል ጉዳቱ በፊት ጀምሮ ምንል ነበረ ለካለሰው ልጅ አካል ሳይሆን ስብዕና ትልቁ ነገር። ስለዚህ እና ከሚጎድል አካል ሊጎድል ይሻላል። ከዚህ በኋላ ኦኬ አይምሮ ይተርፎልኛል፣ በህይወት አለሁ። ስለዚህ ባለኝ ነገር ደግሞ በቀረኝ ነገር ሰርቼ ለቤተሰቦቼ፣ በዙሪያ ያሉትን ሰዎች ማሳየት መቻል የሚል እምነት ነው። ጥንካሬ የሚፈጠረው በተለይ መቀየር የማይችለው ነገር መሆኑን ራሱ ሴትነት አለ። ጋዜጠኝነቱ በራሱ በጣም ከባድ ስራ ነው። ዘዋወርን የሚጠይቅ ስራ ነው። እንቅስቃሴ እንጠይቃል ከሰዎች ጋር መገናኘትን እንጠይቃልና አካል ጉዳትን፣ ሴትነትና ጋዜጠኝነትን እንዴት አጣመርሻቸው? እስኪ እስቲ ከሴትነት ባሻገር ባለፍዳርና የሁለት ልጆች እናት ነኝ። አደጋ በተከሰተበት ሰአት የመጀመሪያው ልጄ ስጥ አመቱ ነው፣ ሁለተኛው ደግሞ አንድ አመቱ ነበረ እና እንደነገር ኩሽ ነው። ልጆቼን አስባለው፣ ትዳሬን አስባለው፣ ቤተሰቤን አስባለው። እንደ አጋጣሚ ሁሉም በስስት የሚያዩት እኔን ነው። በቃ ተስፋኒ ላይ ነው የሚያደርጉት። በጣም ምጥር ምሮጥ ልጅ ስለሆንኩኝ የሆነ ከኔ የሚጠብቁት ትልቅ ነገር እንዳለ አስባለሁ። ነገ የት ደርሳ ብለው እኔ ናራያ በብዛት በዙሪያ ያሉት እኔ ናራያ ያደርጋሉ ቤተሰቦቼ። እና ያን ነገር ስለማስብ የትኛውም ቻሌንጅ እንስለኛል የሚል እምነት ውስጥ የለም። ትልቁ ነገር ምንድነው? የቤተሰብ ድጋፍ ያስፈልጋል። ብቻዬን ያመጣሁት ለውጥ ደግሞ ብቻዬን ያገኘሁት ጥንካሬ ሳይሆን በዙሪያ ያሉ ሰዎች የሚያበረቱኝ ናቸው፣ የሚያጠነክሩኝ ናቸው። ቤተሰቦች አሉ፣ ባለቤት አሉ። የሚያበረቱኝ ስለሆነ የከበደኝ ነገር የለም። የትም ቦታ ስራ ቦታ ስ ሰዎችም የሚቀበሉኝና ብዙም አልከበደኝም። እሺ፣ ይሄ ፊልም እንዴት ነው ሰዎች መምረጥ የሚችሉት? የት ነው ፊልሙንስ ማየት የሚችሉት? ስለ ውድድሩ እና መቼ እስከ መቼ እንደሚጠናቀቅ አያይዘች ነገር ውድድሩ ዛሬ ነው የሚጠናቀቀው። ባበሻ ዛሬ አስር ነው አስር ነው ባበሻ ዛሬ እና ሙደሚትኑ በሊንኩ ላይ አለ ው ፎከሶናብሊቲ ዶት ኮም ስልላለ ዩ ዶት ኮም እዛ ላይ ማየት ይችላሉ። አይ እራስሽን የት ነው የምታየው? በቀጣይ በሚዲያው ዘርፍ ትልቅ ካምፓኒ ይኖረኛል ብዬ ነው የማስበው ቴሌቪዥን ቃር ከማቋቋም ድረስ ከዛ ባሻገር ደግሞ የግል ጥብዕና ግንባታ ኢንስቲትዩት አስባለው። ስራ ቅጥር ካላገኙ ተስፋ ቆርጠው ቤት የሚቀመጡ አሉ። በየመንገድ ዳሩ የምናያቸው ወጣቶች አቅም እያላቸው፣ ጉልበት እያላቸው ሳጣው ብለው ቁጭ የሚሉ ሰዎች አሉና ሁሉም ሰዎችን ተቀጥሮ አይችልም አይደለም። አእምሯችንን ደግሞ ተጠቅመን ሰርተን ራሳችንንም ቤተሰብንም ሀገርን መጥቀም እንችላለን። ወደ ራሳችን መለስ ብለን ውስጣችን ምን አቅም አለ ምን የተጠበቀ ነገር አለ በማለት ምስል እና ግንባታ አይምሮ ላይ የሚሰራ ተቋም እናቋቋም ስልም አለኝ እና ግን እንደምሳቸውም ደግሞ እርግጠኛ ነው።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 ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከመርሃ ግብር ማሳሰቢያው በፊት የሰማችሁት እንግዲህ ፍሬወት ታምሩን ነበረ። ቃለ መጠይቁ የተደረገው ለውድድሩ የተወዳደረች በነበረችበት ጊዜ ነው። በድጋሚ ፍሬወት ታምሩ እንኳን ደሳለች ልንላት እንወዳለን። በአዳጊ ልጆች ላይ በትምህርት ቤት አሊያም ደግሞ በመንደር ውስጥ የእድሜ እኩያቸው በሆኑ ጉልበተኛ ልጆች እንዲሁም ደግሞ በሌሎች ታላቆቻቸው የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚኖራቸው ማህበራዊ ምስቅልቅልና የስነ ልቦና ጉዳት በተጨማሪም በኋለኛው የአዋቂነት ዘመናቸው የሚያስከትሉት የአእምሮ ጤና ሁከት ይኖሪ ይኖር የሆነው የሚለውን ጠይቋል። እንግዲህ አሉላ ከበደ ሙያዊ ትንታኔውን የሚሰጡን ዶክተር ቢኒያም ገሰሰ የልጆች ወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በፔንስልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። ከአሉላ ከበደ ጋር ያደረጉት ቆይታ ይቀጥላል። ዶክተር ቢንያም የዛሬው የሐኪሞን ጠይቁ ፕሮግራም ትኩረት መጥፎ ጠባይ ያላቸው ጉልበተኛ ልጆች በተለይ ትምህርት ቤት ውስጥ በአንድ ወይም በሌላ ምክንያት ነጥለው የጥቃታቸው ኢላማ ያደረጓቸው ልጆች በመተናኮል በማሸማቀቅ የእድሜ ኩዮቻቸው መሳቂያና መሳለቂያ በሚያደርጉበት በእንግሊዝኛው አጠራር ቡል የሚሰኘው ይህ ሁኔታ ልጆችን ለአእምሮ ጤና መታወክ ሊያጋልጥ ይችላል የሚል ነው ጥያቄው። በእርግጥ ይህ ሁኔታ ተጨባጭነት አለው? እንዲህ በመሰሉት በተደጋጋሚ በልጆች ላይ በሚፈጠረው ጥቃት የሚከሰትበት ሁኔታ አለ። ልጆች ትምህርት ቤት ሲሄዱ ፍራቻ ጋር የተያያዘ ነገር ብሎ የለበትም እና ስለ ቡሊንግ፣ ለምሳሌ በስራ ላይ የማየው አንዳንድ ጊዜ በአውቶቡስ ወደ ትምህርት ቤት ወይም ከትምህርት ቤት ወደ ቤታቸው ሲመለሱ፣ ትምህርት ቤት ውስጥ፣ በክፍል ውስጥ፣ በውጭ እያሉ አንዳንዶቹ እንደ በግሩፕ አይነት ልጆች አንዳንድ ጊዜ ለየት ያለን ሰው ማጥቃት ይወዳሉ እና በትምህርት ቤቶቹ ሴፍ የሆኑ ሲባል እነዚህ ልጆች አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፎው ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ ትንሽ የመረጋጋት ነገር ይኖራቸዋል። አለበለዚያ የማይናገሩ እና የሚደብቁ ከሆነ ያቺ ትንሿ ጭንቀት እያደገች፣ እየፈራች ልጆች ትምህርት ቤት ከማቋረጥ ላለመሄድ ፍራቻ ዲቨሎፕ እንዲያደርጉ ያደርጋቸዋል። ዶክተር ቢኒያም ይሄ በትምህርት ቤት ውስጥ በልጆች ላይ በእድሜ ኩዮቻቸው የሆኑ በቡድንም እየሆኑ የማጥቃትና በተማሪዎች ውስጥ በዚያ እድሜ በከበደ ሁኔታ ውስጥ እንዲያልፉ ማድረግ፣ በኋለኛው እድሜ እንደዚያ የተደረጉ ልጆች ላይ ተዘውትሮ የሚታዩን ችግሮች አሉ። በእርሶ የሕክምና ስራ ውስጥ የተመለከቷቸውን ጨምረው ቢያስረዱን። ለመሆኑ ምን አይነት ነገሮች ናቸው የሚስተዋሉት? ለምሳሌ በልጅነት ከስራቻ ይጀምራል እና ራስን አለመተማመን በየጊዜው ሲወጡ ወደ ትምህርት ቤት ሲሄዱ፣ ካሁን ግን ዛሬ ዛሬ ምን ደረሰብን፣ ዛሬ መቱኛል፣ ዛሬ ተበድኩኛል፣ ዛሬ ስም ያወጡልኛል የማለት ፍራቻ ይመጣል። ያ ነገር በጊዜ ካልተስተካከለ እየቆየ ልጆቹ ያንን መጥፎ ስሜት የራሳቸው ያደርጉታል እና እኔ መጥፎ ነኝ፣ ሰው አይወደኝም፣ ለካ እንደዚህ ነኝ ይላሉ። ከዚህ ቀጥሎ ምንድነው የትምህርታቸው ውጤታቸው በትምህርታቸው ላይ ኢንትረስት ያጣሉ እና ጎበዝ የነበረው ተማሪ ራሱን በደንብ ትምህርት መስኩ ውስጥ ከማሰማራት ወደኋላ ይቆጠብና መውደቅ፣ መድገም፣ ከዛ በኋላ ትምህርት ማቋረጥ። እዚህ ሀገር ደግሞ ትምህርት ቤት ቡሊንግ ካለ አንዳንዶቹ ከቤታቸው ሳይበር ስኩሊንግ ወይም ሆም ስኩሊንግ የመፈለግ አይነት አዝማሚያ አለ። ይሄ ለአንዳንዶቹ ጥሩ መፍትሄ ሊሆን ሲችል ግን ችግሩን አቮይድ አድርጎ ራስ ወደ መቆጠብ ነገር ይገፋፋል። ይሄ በጊዜ ካልተስተካከለ እያደጉ ሲመጡ ወደ እፅና ሲጋራ ማጨስ፣ ወደ አልኮል፣ ወደ ሌላ ድራግ ውስጥ ለመግባት ይዳርጋል። እየበዛ ከሄደ እንቅልፍ የማጣት የጭንቀት ስሜት፣ በእንቅልፋቸው ደግሞ ለጥፎ መጥፎ ነገሮች እያዩ ካልተስተካከለ ወደ ንዴትና ሰዎችን ወደ መጉዳት ሀሳብ ነው ውስጥ ያስገባቸዋል። ለመሆኑ እነኚህ ሁኔታዎች የሚከስቷቸው የአእምሮ ጤና እውቀቶች በታዳጊ ልጆችና በወጣቶች ላይ የሚከስቷቸው ምልክቶች ምን አይነት ናቸው? በአዋቂነት እድሜያቸው ሲከሰቱ ከሚፈጠረው ሁኔታ ጋርስ እንዴት ይነጻጸራሉ? በአዋቂ ላይ ለምሳሌ ራስን የመቆጠብ ራስን የማቅለል ሲሆን፣ በልጅነት እድሜ ደግሞ የሚታየው የዲፕሬሽን ስሜት የንዴት ና የአውትወርድ ብሄቪር ኤክስተርናላይዝ እንደ ማጥፋት ነገሮችን መስበር፣ መጣላት እና ንግትን አለመቆጣጠር አይነት ስሜት ሊሆን ይችላል። ዶክተር ቢንያም ልጆቻቸው እንዲህ ላለው ተገቢ ያልሆነ ግፊት ተጋልጠው መሆን አለመሆኑን ልጆቹ ከትምህርት ቤት ብቻ ሳይሆን ቤታቸው ውስጥም ሰግተው የሚደብቁ ከሆነ ወላጆች ምን አይነት ነገሮችን ማጤን አለባቸው? ልጆቻቸው ለእንዲህ ያለው ሁኔታ ተጋልጠው እንደሆን የበለጠ በቀረበ ስሜት እንዲከታተሉ ትምህርት ቤታቸውን ማነጋገር ካለባቸው፣ አስፈላጊውን እርምጃ መውሰድ እንዲችሉ ምን አይነት እንደው ጠቋሚ ምልክቶች ይታያሉ? ልጆቹ ባይናገሩ ለእንዲህ ያለው ሁኔታ ተጋልጠው ከሆነ ወደ ማስተያዊ እየመጣ ነው። ይህ ምንድን ነው? ልጆች ቢናገሩና ችግሩ መፍትሄ በጊዜ ሊፈለግለት በጣም ቆንጆ ነው። አንዳንድ ጊዜ ግን ልጆቹ እኔ ራሴ እቆጣጠረዋለሁ ነገሩን አቆመዋለሁ፣ ነገር ጥሩ ቀን ይሆናል እንደዚህ እያሉ እየቆየ እየቆየ ሴት ለችግሩ መፍትሄ ሳይገኝለት ሊቆይ ይችላል። እና ዋናው ምንድን ነው? ልጆቹ ይሄን አይነት ነገር ከመድረሱ በፊት ፕሪቨንት ማድረጉ ትልቅ ነገር ነው። እና ፕሪቨንት የሚደረገው እንዴት ነው? በቤተሰብ ውስጥ ለምሳሌ እናትና አባት ከልጆቻቸው ጋር ጥሩ አይነት ግንኙነት ካላቸው፣ ግልጽ የሆነ ኮሚኒኬሽን ካለ ለምሳሌ ከትምህርቱ ቤት ሲመለሱ ቁጭ ብለው ስለ ቀኑ ትንሽ ማውራት፣ እንዴት ነበር ዛሬ ቀን? ምን ነገር ሀቅን አደረገ? ልጆች ደግሞ እንደዚህ ቁጭ ብላችሁ እናውራ እና እንደዚህ ሲባሉ አንዳንድ ጊዜ ደስ አይላቸውም። እንግዲህ በዚህ ሀገር ሌክቸር ሊያደርጉኝ ነው ብለው አልፈልግም መስማት ይላሉ። እንደሱ ሳይሆን ለምሳሌ አብረን ወጣ ብለን ወክ እናደርግ ወይ ኳስ እየወረወረ እየተጫወተን ዛሬ እንዴት ነው ቀን ብትላቸው ኢንዲሬክትሊ ኦፕን እንዲሆን ያደርጋቸዋል። እና ዋናው ምንድን ነው ችግር ካለ ብትነግሩን፣ አብረን መፍትሄውን እናደርገዋለን። ያንተ የአንቺ ብቻ ሳይሆን ችግሩ የእናንተ ችግር የቤተሰባችን፣ የሁላችን ችግር ነው ከእናንተ ጎን አብረንን ሲባሉ ልጆቹ ኮንፊደንስ ይሰማቸዋል። ይሄ በትምህርት ቤትም ደረጃ አስተማሪዎች ስለ ቡሊንግ ያስተምራሉ። ካውንስለሮች ምን አይነት ችግር ካለ መታችሁ ንገሩን ይላሉ። እና አንዳንድ ጊዜ ልጆች ትምህርት ቤት ኢንትረስት ሲያጡ ወይም ያልሆነ አይነት ውጤት ሲያመጡ አስተማሪዎቹ ብዙ ልጆች ስለሚያዩ በአንድ ጊዜ ልጆቹም፣ እያንዳንዶቻቸው ስለሚያውቁ አንዱን ከአንዱ ኮምፔር ማድረግ ይችላሉ። እና አንድ ልጅ መቅረስ ሲጀምር ውጤቱ እየወረደ ሲሄድ፣ በፊት በደንብ ይሳተፍ የነበረ እና የሚመልስ ልጅ አሁን ወደኋላ መቅረፍ ሲጀምር፣ ወደ ጎና አድርገው ምንድን ነው ችግርን ምን ልረዳ እችላለሁ ይሉ ይችላሉ። እና ለልጆች ዋና የሚያስፈልገው ምንድን ነው? ኢቨን ለብዙ ለብዙ ነገር ምንድን ነው ዋናው ነገር ብለው ሲያጠኑ ልጆች በልጅነታቸው ከመንቶር ጋር ከአስተማሪ ጋር ከትምህርት ቤት ጋር ኮኔክትድ ከሆኑ ከመሰላቸው ያ ከብዙ ነገር ራሳቸውንም ከማጥፋት ስለ ራሳቸውን መጥፎ ስለሚሰማቸው ነገር እንዲቀንስ በጣም ትልቁ ነገር ዋናው ብለው ያዩት በዚህ በኮቪድ የሚያየ ነው ኮኔክትድነስ አጡ ልጆች እና ያ ኮኔክትድነስ እንዲኖር መሞከር አለብን። መልካም ዶክተር ቢንያም በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን አስቀድሞ መከላከል ወይም ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢንያም ገስሰ የታዳጊ የወጣቶችና የአዋቂዎች አእምሮ ሕክምና ልዩ ባለሙያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኝዎታለሁ ጊዜር እኔም እንደዚህ አይነት አጋጣሚ አግኝቼ ስለምወደው ፊልድ መናገር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። ጊዜ ስጠል የዘንድሮ የ አስራ ሁለተኛ ክፍል መልቀቂያ ፈተናን ከወሰዱ የማህበራዊ ሳይንስ ተማሪዎች መካከል በብሔራዊ ደረጃ ከፍተኛውን ውጤት ያስመዘገበው በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ተማሪ ሙሉነህ እንየው ነው። ሙሉነህ ከሀብታሙ ስዩም ጋር ቆይታ አድርጓል። ወደ ቆይታቸው የምናልፈው። ሙሉነህ እንዲያው ደስታ ሊባል ያለው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት የሶሻል ሳይንስ ተፈታኝ ተማሪ ነበርኩኝ። ያመጣሁት አምስት መቶ ሰላሳ ውስጥ ነበረ። በጣም አመሰግናለሁ ሙሉ ነህ ኢትዮጵያ ውስጥ ከተመዘገበው የማኅበራዊ ሳይንስ ተማሪዎች ውጤት ከፍተኛው የአንተ ውጤት ነው። የጥናትና የዝግጅትህ ሚስጥር ምንድን ነበረ? ይህንን ውጤት ሳመጣ እንግዲህ በጣም ለመዘጋጀት ሞክሬያለሁ በምችለው አቅም። ትምህርት ቤቱም የምችለውን ያህል አግዞናል። እንደ ሀዲስ አለማየሁ ልያዳት ሲት አስቀድመን እንግዲህ ወዲያው ትምህርት እንደጀመርን ሁለት ሺህ አስራ አምስት እንደገባ ለኢንትራንስ ነበረ ሁላችንም ትኩረት የሰጠ እዚያው ዚያው ተፈተኝ ተማሪዎች እንግዲህ ከዚህ ተያይዞ ጥር አካባቢ ባለው ቢያንስ አንድ ጊዜ ሁሉን ርሱን ከታይ ዲቴል የምናየውን ነገር በደንብ ለማየት ሞክረናል ኋላ እንዳያጨናንቀን ምን እንዳይል። ከዚህ ቀጥሎ እንግዲህ ምናልባት በጣም አግዘኛ ያልኩት ነገር ደብረ ማርቆስ ዩኒቨርሲቲ የመጣ መምህር በጋራ እንደዚህ ስልጠና ይሰጠን ነበረ። እንዴት ውጤታማ መሆን እንደሚቻል በዚህ ፈተና ጉዳይ ማለት ነው። እሱ እሱን ለመጠቀም ሞክሬያለሁ እና ሲሞርክን በደም ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት ከረቱነን እና እሱን ነገር በደም ሰርተንበታል የሚል ሀሳብ አለኝ። ሙሉነህ የመጪ ዘመን ህልምህ ምንድን ነው? በትምህርት ገፍተህ መድረስ የምትፈልግበት ቦታ ስፍራ ምንድን ነው? ቀጣይ ማጥናት ንፈልገው ሁለት የፊልዶች አሉ። ኢኮኖሚክስን ብላ ሁለቶችን ማጥናት ፈልጋለች። ቦታ ከተባለ ያ እኔ በምችልበት ወይም የምችለውን ከሚያደርስ ለመድረስ ባገኘሁት አጋጣሚ ሁሉንም ለመሞከር ወዳለው ለምሳሌ ስኮላርሽፕ ካገኘው ያንሳ አክሰስን ታገኛ አሁን ገጠር አካባቢ ያለው እሱ ምን ማግኘት አልችልም። ቀጣይ ይህ ነገር ከተሟላልኝ መሞከር ፈልጋለሁ ግን ለጊዜው ማጥና ፈልገ ኢኮኖሚክ ንላው ነው። ስለ አስተዳደግ እስቲ ነገር ትንሽ ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤት እኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች። ከስድስትሚታስታመት ከዛ ነው የገባሁት። አንደኛ ክፍል ነበረ። እንደዚህ መዋለ ሕጻናት የሚባል ነገር የለም። ከታከስ ገብተው እንግዲህ አጋጣሚ ወደ አንደኛ ክፍል መጨረሻ አካባቢ ከተሻሉ ተማሪዎች መካከል ነበርኩኝና በዚያው እንግዲህ ቀጠልኩና ሁለተኛ ክፍል ቢያንስ ጥሩ ውጤት ማምጣት ቻልኩኝ። በዛ ቀጠልኩኝ እንግዲህ ከስድስት ጊዜያው ጥሩ ውጤት ነበረኝ። ቀጣይ ስራ ትምህርት ቤት ይባላል ከእኛ ስንሳን ሰዓት ስር አክብሎ የሚገኝ ነው። ወደሱ ሱ መሰራት ና ስምንትን የተማርኩኝ እሱ ጋር ስምንተኛ ክፍል ሳለሁ አጋጣሚ ከኛ በፊት ቀድሞ የነበሩ ተማሪዎች ወሎ አዳሪ ትምህርት ቤት ሁለት ተማሪዎች ሂደው ነበረ እና እነሱን ስጠይቅ እንግዲህ

በሚኒስትሪ ጥሩ ውጤት ዘጠናና ያመጣሁት ደግሞ ወዳዳችሁ ሴት ማስገባት ሲል ነበርና ወደሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተና ውስጥ ነበረ። በሁለቱም ጥሩ ውጤት አመጣውና አለፉ። በሁለት ሺ አስራ ሁለት ወደ አዲስ አለም አየሉ መቀላቀል ማለት ነው። ሙሉ ነህ፣ አሁን ላይ ከፍተኛ ውጤት ያመጣህ የማህበራዊ ሳይንስ ተማሪ ነህ። ነገር ግን በመንገድህ የተለያዩ ፈታኝ ነገሮችን ተመልክተህ አይተህ ሊሆን ይችላል። በእስካሁኑ ሂደትህ ፈታኝ የነበሩ ጉዳዮች ምን ነበሩ? አብዛኛው ኢትዮጵያውያን ተማሪ ያጋጠመን የሚችል የኢኮኖሚ ጉዳይ ነው እና እሱ ነገር እኔ ጋ ነበረ እንደ አብዛኛው ኢትዮጵያውያን የተዳደለ ህይወት አደለ የሚኖሩት እና እሱ ጋር አጋዥ መጽሐፍ ታክላታለ እነሱ ነገሮች የማሟላቱ ነገር የደብተርና ስክሪፕት ሲችሉ እንኳ እነሱ ነገሮች ወጣ ያሉ ፍላጎቶችን ማሟላት ብዙም አይችልም ነበረ። እና እነሱ ጋር ቢያንስ እኔ መገደብ ነበረብኝ እንግዲህ መኖር ነው እያልኩኝ እንደዚህ አይነት ነገር ነበረ። እና ቢያንስ በረዥሙ ማላነተው ምስለው ይቼ ነው ከታይ ደግሞ ምናልባት ወዳዳሽ ምስ ሲከላቀል ነው የመጀመሪያ ምንም የቤት ልጅ አይነት ነገር ነው ወጣ ብዬ የማላውቅም ነበረ እና ይሄ ከተማሪው ጋር ስቀላቀል እንደዚህ ስል የጋራ ኑሮ ከዛ ነውና የጀመርኩት የሦስቱም እዛ ጋር ጭንቀት እንደዚህ አይነት ነገር ነበረ። ያው እንደ ተማሪ እንዳብዛኛው ተማሪ ያጋጠመ ነው በእርግጥ ሱስ ነገር አጋጥሞ በዚያ ሂደት ማለት ቀላል አልነበረና እንዲሁም ብዙ አካባቢ ተማሪዎች ዚያ ምክንያት ወጡ ሄዱ ነበሩ። እሱ ነገር አጋጥሞናል እንደ አጠቃላይ በተለያየ ጊዜ። ግጭትና ጦርነት ባለበት አመት ውስጥ ነው እናንተ ትምህርታችሁን ለመከታተል የሞክራችሁት። እንደዛ ሆኖ ግን ከፍተኛ ውጤት ለማስመዝገብ ችልሃል። ጫና ነበር ወይ በተማሪዎች በትምህርት ማስተማር ሂደቱ ላይ? እንደሚታውቁ አስቀድሞ ያጋጠሙ ነበሩ። በቅርቡ ያጋጠሙ ነበረ የዝግጅት አካባቢ ያኛው የሚባል አልነበረም። በእርግጡ ሶሻል ሚዲያዎች ጋር ነው የተወሰነ ሚዘዋወር እንደዚህ አይነት ነገሮች አሉ ምናምን የሚባል ነገር እሱን፣ ወዲያውኑ ትኩረታችንን በግሌ ትኩረት ያደረጉት ወደ እኔ ወደ የምችለው ነገር ወደ ፈተናው ነበር ትኩረት ያዘርጉት እና ከሱ ነገር ለመገደም ሞክሬያለሁ። ከዚያ ውጭ ከህብረተሰቡ ጋር ብዙም አንቀላቀልም ነበረ። ከዚያው ከግቢ ውስጥ ነው ብዙ ጊዜ የምንኖረው እና ወደ ትምህርታችን የሚያተኮር ነው መጨረሻ ላይ ግን እኛ ፈተና ወዲያው ልንጨርስ አካባቢ ነው እንግዲህ እኛ አካባቢ ግጭት የጀመረው በተለይ አሁን ያለው እንዳለ የሄድ ያለው ግጭት እሱ ጋር

አለ እና፣ የተወሰነ ተጽዕኖ አለው። ግን ያም ቢሆን የወደፊት እያሰቡ ለወደፊት እያሰቡ ጉዞ ለመቀጠል ነው እንግዲህ። በጣም አመሰግናለሁ ሙሉ ነህ። በእንደዚህ ባለ ሂደት ውስጥ አልፈህ ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ በመሆን እንኳን ደስ ያለህ ለማለት እወዳለሁ። በድጋሚ መልካም እድል ሁሉ እንዲገጥምህም እመኝልሃለሁ። ከመለየታችን በፊት የምታስተላልፈው መልእክት ወይም ቀረ የምትለው ሀሳብ ካለ እሱን ልቀበል። ከፈት ተማሪዎች ይኖራሉ። በግስ አካባቢ ውስጥ ያሉ ተማሪዎች ይኖራሉና ለእነሱ ሚሆን ምናልባት እንግዲህ ማለፉ ቁጥር እየቀነሰ እየቀነሰ እየመጣ ነው። ትንሽ አስቸጋሪ ይሆናል። ሶስት መጥ ሁለት ፐርሰንት ብቻ ነው ዘንድሮ ያለፈው እና ስስ ነገሮች አሉ ትንሽ ቤቶች ያላሳለሁ ችሉትን ያህል ተዘጋጁ። ግጭት ውስጥ ያላችሁ ተማሪዎችን ምናልባት ጊዜ ያልፋል ና አይዟችሁ። በእርቱ ያላችሁን ምናልባት ዘንድሮ ተፈታኝ ከሆናችሁም አምና ታካሚ የተማራችሁትን ዙራችሁ ለማየት ሞክሩ። ትምህርት ስ ይሳፋች ማለት ወዳለው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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል አብራችሁን ስለቆያችሁ እጅግ አብዝተን አመሰግናለን አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያማሪክ የፌስቡክ ገጽ ላይ ለጋቢና ቢ በማለት አድርሱን ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ስርጭቱን እንዲሁ ከስቱዲዮ በማቀናበር ከመላው የአሜሪካ ድምፅ የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብረናችሁ ቆይተናል ሰላም ጤና ስጥልን ደህና እደሩ